የአሜሪካ ድምፅ ነው በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ ግንቦት 5 2015 ዓ ም የአማርኛ ፕሮግራም አሁን ጀመረ። ዋሽንግተን ዲሲ። የአክብሮት ሰላምታችን የድረሳችሁ አድማጮች፣ የምሽቱ አስተናጋጃችሁ ቆንጅ ይታየ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። ለምሽቱ ያሉንን መሰናዶዎች ከወዲሁ ላስተዋውቅ። መጠለያ የቸገራቸው የመጠለያ ጣቢያ ተፈናቃዮች። ምን ልንሆን ነው እያልን ነው የምናለቅሰው። ተወዲ ላይ ያለው ሌላ ሁለት አባወራ አለ። አንዱ ስምንት አንዱ ስምንት አስራ ስድስት ነው ያለው። ወዲያ ላይ ያለው ደግሞ የዋህም በዚህ እዚህ ያለነው ደግሞ ሁለት አባውራንን አንዱ ስድስት አንዱ ስድስት፣ በቃ ምኝታ የላቸው። እርዲያ አጥጋቢ ነገር የለውም። እዛም ደግሞ ይህ ዝናብ ሲጥል እንደዚህ ሆኖ እንደምናደርገው እኔ አላውቅም። እንግዲህ እንደዚህ ብለን መቼም አለን ዛሬ ድረሳል የሰማችኋቸው ደብረ ብርሃን ውስጥ ከሚገኙ ተፈናቃዮች የሁለቱን ድምፅ ነው። በዛሬው ምሽት ፕሮግራማችን በዚህ ሳምንት ከተላለፉ ፕሮግራሞች የመረጥናቸውንም ይዘናል። ለሁለተኛው አጋማሽ ደግሞ ሳምንታዊው የሙዚቃ ቃና ተሰናድቷል። እስከ አራት ሰዓት በሚዘልቀው ዝግጅታችን አብራችሁን እንድታመሹ እንጋብዛለን። ያለም ዜና ይሆናል የሚቀድመው። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ህዝባዊ ወያነ ሓርነት ትግራይ ህወሓት ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው የህጋዊ ሰውነት ስረዛ ጥያቄ ውድቅ መደረጉን ቦርዱ አስታወቀ። የህወሓት ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። ሙሉጌታ አጽብሃ አጠር ያለ ዘገባ አለው። ከህጋዊ ፓርቲነት የተሰረዘው ህወሓት ህጋዊ ሰውነቱን ይዞ ለመቀጠል በአዋጁ መሰረት በድጋሜ የምዝገባ ጥያቄ ሲያቀርብና ቦርዱም ህጋዊ መሰረት አድርጎ ሲፈቅድ መሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አስታወቀም። ህወሓት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን ቦርዱ ጠቅሶም የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎ ተወካዮች በፓርቲው ስም እንዳይንቀሳቀሱ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍልና የቀረው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል ወስኖ ነበር። ህወሓት ሚያዚያ 282015 ዓ ም ለቦርዱ በጻፈው ደብዳቤ በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመ ውሳኔ እንዲነሳለት መጠየቁን ቦርዱ አስታውቋል። ቦርዱ ትናንት ግንቦት አራት ሁለት ሺ አስራ አምስት አመተ ምህረት ባካሄደው ስብሰባ የፓርቲውን ጥያቄ መመርመሩንና የቀደመ ውሳኔውን አዋጅን መሰረት አድርጎ የተወሰነ መሆኑን ገልጾም ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ የአመጻ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱ ሰልፉን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 ህዝባር 2011 ላይ ተደንግገው አይገኙም ብሏል። አክሎም የፓርቲው ህጋዊ ሰውነት የማስመለስ ጉዳይ በህግ የተደገፈ ሆኖ ስላላገኘው ጥያቄውን እንዳልተቀበለው አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሚ የምዝገባ ጥያቄ ሲያቀርብና ና ቦርዱ ህጋዊ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆኖ እንዳልተገኙ ቦርዱ ገልጿል። የቦርዱ ውሳኔ በተመለከተ አስተያየታቸውን የጠየቅናቸው የህወሀት ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን ፓርቲያቸው በጉዳዩ ላይ ተወያይቶ ምላሽ እንደሚሰጥበት ተናግረዋል። በተመሳሳይ ዜና በትግራይ ክልል የሚንቀሳቀሱም ሳልሳይ ወያነና ባይቶና የተባሉ ፓርቲዎች የመስራች ጉባኤ እንዲያካሂዱ መወሰኑ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ደብዳቤ ገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በሳውዲ አረቢያ የወደብ ከተማ ጀዳ ላይ ለንግግር የተቀመጡት የሱዳን ተፋላሚ ኃይሎች ልዑካን ንግግራቸውን ነገ እሁድም እንደሚቀጥሉ አንድ የሳውዲ አረቢያ ዲፕሎማት አስታወቁ። በሁለቱም ወገኖች ዘንድ ሰላማዊ ሰዎችን ከአደጋ የመከላከል ስምምነት ቢኖርም በካርቱም ዙሪያ ሌሊቱን የአየር ድብደባና ከባድ ውጊያ መካሄዱን ዲፕሎማቱ ተናግረዋል። ንግግሩን ያሰናዳችው ሳውዲ አረቢያ በመጪው አርብ በጅዳ በሚካሄደው የአረብ ሊግ ጉባኤ ላይ የሰራዊቱን አዛዥ ጀኔራል አብዱልፋታህ አልቡርሃንን መጋበዟን ዲፕሎማቱ ማስታወቃቸውን ሮይተርስ ዘግበዋል። ይሁን እንጂ ባለው የጸጥታ ችግር አልቡርሃን በጉባኤው ላይ ሊሳተፉ አይችሉም ሲሉ ሌሎች ሁለት የባህር ሰላጤው ዲፕሎማቶች መናገራቸውን ዘገባው አመልክቷል። ከወራት በፊት የተቀሰቀሰው ግጭት በመቶዎች የሚቆጠሩ ሰዎች ሲገድል ከ200 ሺህ በላይ የሚሆኑትን ወደ አጎራባች አገሮች አፈናቅሏል። ሌሎች 700 ሺህ የሚጠጉ ሰዎችን ደግሞ የአገር ውስጥ ተፈናቃይ ማድረጉ ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የፕሬዚደንት ባይደን አስተዳደር እና ኤክስፐርቶች በቻይናና ሩሲያ መካከል የጠበቀው ትስስር ለአስርት ዓመታት ተረጋግቶ የቆየውን የኒውክለር ጦር መሳሪያ ቁጥጥር ሊቀለብሰው ይችላል ሲሉ ያላቸውን ስጋት ገለጹ። የዩናይትድ ስቴትስ ብሔራዊ ደህንነት ምክር ቤት የመሳሪያ ቁጥጥር ከፍተኛ ዲሬክተር ፕራኔቫዲ ቻይናና ሩሲያ ቁልፍ በሆኑ የኒውክሌር ጦር መሳሪያዎች ቴክኖሎጂ ላይ ያላቸውን ትስስር እያጠነከሩ ሲሆን ከኢራን ጋር ያላቸውንም ግንኙነት እያሳደጉ ነው ማለታቸውን ብሉምበርግ ዘግበዋል። አሁን ወደ ተለየ ዘመን እየገባን ነው ያሉት ቫዲ በቀዝቃዛው ጦርነት ወቅት የዩናይትድ ስቴትስ እና ሶቪየት ህብረት የኒውክለር ሚዛናቸውን ለመጠበቅና የተወሰኑ የጦር መሳሪያ አይነቶች ላይ ገደብ አድርገው ነበር ሲሉ ለብሉምበርግ ተናግረዋል። ሮስ አተም የተባለው የሩሲያ አቶሚክ ኤነርጂ ድርጅት ለኒውክለር ጦር ማብለያና ስሪት እንዲውል በከፍተኛ ደረጃ የበለጸገውን ዩራኒየም ለሚቀጥሉት ሶስት ዓመታት ወደ ደቡብ ቻይና እንዲልክ የተፈቀደለት መሆኑ አንድ የቻይና ጋዜጣ መዘገቡም ተመልክቷል። ወታደራዊ ጠበብት ሩሲያ ምናልባት ቻይና የኒውክሌር ጦር መሳሪያዎቿን እንድታስፋፋ ሳታግዛት አትቀርም የሚል እምነት እንዳላቸው ተዘግቧል። የቀድሞ የዩናይትድ ስቴትስ የባህር ኃይል አድሚራል እና በአውሮፓ የኔቶ ኮማንደር የነበሩት ጡረተኛ ጀምስ ስትራቭሪድስ ለዋሽንግተን ፖስት እንደተናገሩት ዩናይትድ ስቴትስና ቻይና ወደ መደበኛው ጦርነት የሚገቡ ከሆነ ግጭቱ ወደ ኒውክሌር ጦርነት ሊያድግ ይችላል ብለዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከጣሊያን ባለስልጣናትና ከካቶሊኩ ሊቀ ጳጳስ አቡነ ፍራንሲስ ጋር ለመነጋገር ዛሬ ቅዳሜ ሮም ገብተዋል። አቡነ ፍራንሲስ ቀደም ሲል በሰጡት መግለጫ ባለፈው ዓመት በሩሲያ የተጀመረው ጦርነት እንዲያበቃ ቫቲካን ከበስተጀርባ የሚካሄድ እንቅስቃሴ እያካሄደች መሆኑን መግለጻቸው በአሶሴትድ ፕሬስ ዘገባ ተመልክተዋል። ዜለንስኪ ከጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒና ፕሬዚደንት ሰርጂዮ ማታሬላ ጋር ተገናኝተው እንደሚነጋገሩ ተገልጸዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜና አድምጠን ተመልሰናል። በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቨርቹዋል ቻንል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። መጠለያ የቸግራቸው የመጠለያ ጣቢያ ተፈናቃዮች ቀዳሚው ቅንብራችን ነው። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ ሁለት ወር እንዳለፈው ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ከተማዋ ከአቅሟ በላይ ተፈናቃይ መያዟ በራሱ በተፈናቃዩና ና በከተማዋ ላይ ተጽዕኖ እንዳስከተለ ጠቅሰው የበጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና የምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዲሬክተር ብርሃኑ ዘውዱ በበኩላቸው በክልሉ ከ660ሺህ በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያህል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ እንዳልሆነ ገልጸዋል። መስፍን አድራጊ ዝርዝሩን ይዟል። አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም ሰባ ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኖ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ ሁለት ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ ሸኔ፣ ወንድሞቻችን እህቶቻችን ታረዱብን አዎ ወንድሞቻችን እህቶቻችን ተውስጣችን፣ መጀመሪያ ንብረታችን ተዘረፈ። ንብረታችንን ሲዘርፉት ሩሃችንን ይዘሙ ወደ ከተማ ተነገባ። ከተማ ደሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሁነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባን ስንጠባበቅ አሙስ በሱቢህ ላይ ተጀመረ። እስተ አምስት ሰዓት ሰማንያ ሰማንያ ሰው ፈጁ። ይኸው ሸን የገባ ተጨፈጨፈ። የአማራ ቤት የት ነው እየተባለ፣ የአማራ ቤት ምሩን እየተባለ እየተጨፈጨፈ፣ በር እየተሰበረ፣ ታንድ ቤት አምስት፣ ታንድ ቤት ስድስት አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ። ጅማት ቀብረን፣ ቅዳሜ እሁድ ወጣን መጣን እና በዛ ደግሞ ነፍሲቱ እንግዲህ እሳት ቢፈጃት ወደ ልጇ ጣለች ተብሏል። ለሩሀችን ደግሞ እንግዲህ የቀበርነውን ቀብረን፣ በዱር የወደቀውን ወርቆ ሸሽተን መጣን። ባለቤቴ እዛው ነው አሁን አንጋፋ ልጅም እዛው ነው የት እዛው ወለጋ ቤታችንን እስቲ እንዲው ቤታችንን ሁኔታ እናንተ ውጡልን ያ 80 ሰብት ይሞት እናንተ ውጡልን እኛ ደሞ በትግስት እንጠብቀውና ቤታችንን እስቲ እንዲው ደሞ የከተማ ቤታችንን የገጠሩ የለም እንጨቱም ቆርቆሮውም ተነቅሎ ሆዷል የለም የገጠሩ ቤታችን አሁን የከተማ ቤት ደሞ ጥቂት እንግዲህ ይሻል እንደው በትግስት እንጠብቀው ብሎ አሁን ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማውያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደ በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከረሃብ ቢታደጋቸውም ተጨናንቀን እንኖሩበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል። ዝናብ ጥሎ እንትን ያለ ጊዜ ና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክርምት እየመጣ እንዲ ወዲ ልንደርስ ነው፣ ምን ልንሆን ነው እያልን ነው የምናለቅሰው። ተወዲህ ላይ ያለው ሌላ ሁለት አባወራለ አንዱ ስምንት አንዱ ስምንት አስራ ስድስት ነው ያለው። ወደ ላይ ያለው እዚህ ያለ ደግሞ ሁለት አባወራነን፣ አንዱ ስድስት አንዱ ስድስት በቃ ምኝታ ያላቸው እና አሁን ሶስት አባወራ የሆነበት ቤት አለ እና እንደዚህ እየሆን ነው። መሸም ያለ ነው ጌታ እንግዲህ ብለን ደፋ ጌታ አሁን ንፋስ እየወደቀችም ነው እየወደቀም ነው አሁን፣ የቤቱ ሁላ ያን እየወደቀ ነው። በቃ እንደው እኔ መሬት አልያዘ መሰለኝ፣ እየወደቀም ነው። እንዲሁ መጨረሻችን ምንድን ነው አሁን ዝናብ የጣለለት መጨረሻችን ምንድን ነው? እንዴት ነው የምንሆነው? ከወለጋ አኗ አካባቢ የመጡት ሌላዋ የእድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረት ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል። ያው በጭፍጨፋው ነው የመጣ ነው ሲጨፋጭፉን መጣን። ብቻወትነው የመጡት ሆን ልጅ ልጅ ያለሁኝ አንድ ባለቤቱ እዛው ቀርቷል። አጥጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ኩኖ እንደምናደረገው እኔ አላውቅም። እንግዲህ እንደዚህ ብለን መቸም አለን እዛ ድረሳ ከምዕራብ ሸዋ ዞን ዳን ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ ሁለት ወር እንዳለፈው አስታውቀዋል። ዙሪያውን እንትን እያለ እየገባባቸው በቁፋሩ በምን እየተከላከሉ ነው። አሁን ያለ ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን ስንዴ ከሰጠው ሁለት ወር ጨርሶ ሶስት ወር ውስጥ ነው ያለ በወር አስራ አምስት ኪሎ ስንዴና ዘይት ምንም እንድ ነበር። የሚለው ዘይቱም ስንዴም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው። ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል። ተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፍጥነት ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የምንወስድ በመሆኑ ሁለቱንም አቀላይቶ ለመምራት ነው ከተማ አስተዳደሩ በባለፉት ዓመታት ጥረት እያደረገ ያለው። ይህም ሆኖ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል። የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን ሰላሳ ሺህ ተፈናቃዮች መያዝ እንደማይችል ጠቁሞ መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ። በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ሕጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችሉ አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁን ከዩንኤችአር ጋር በመነጋገር የተወሰነ የመጠለያ ካም በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ እሱ፣ በቂ ነው ተብሎ ሊወሰድ አይችልም። በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል። በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰላ አይነት ነገር ነው እና ቀንሷል። መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ሀይል ነው ያለ። በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ። የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሞ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። ስለዚህ ቢያንስ መጠለያ ይሁን እንደዛ ብንደጋገፍ። ክላስተር አለ የሸልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸው። ሁን ያለው ሲቹዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለንም። እንደ ዳይሬክተሩ ገለጻ ከስድስት መቶ ስልሳ ሺህ የሚልቁ ተፈናቃዮች በአርባ ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ። መስፍን አራጌን ለዘገባው እናመሰግናለን። ወደ ቀጣዩ ቅንብር ስንሻገር ደግሞ ግጭት የአባይ ውሃ አጠቃቀም ድርድርን ሊያዘገየው እንደሚችል ተጠቁሟል። በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪ ኃይሉ መካከል እየተካሄደ ያለው ውጊያ ኢትዮጵያ፣ ግብጽና ሱዳን በአባይ ወንዝ ዙሪያ ስምምነት ላይ ለመድረስ የሚያካሄዱትን ድርድር ቢያዘገየውም በሕዳሴ ግድብ አሞላል ላይ ግን ምንም አይነት ተጽዕኖ እንደማይኖረው በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ አስታውቀዋል። አምባሳደር ስለሺ ይህንን የተናገሩት በአባይ ወንዝ ዙሪያ ያሉ ታሪካዊ ሁነቶችን ዓለም አቀፍ ስምምነቶችንና የግል ምልከታዎችን የያዘው ሃው ዲስ ሃፕንድ ዲሚስቲፋይንግ ደ ናይል በሚል ርዕስ ለህትመት የበቃ መጽሐፍ በተመረቀበት ወቅት ነው። በምረቃው ላይ የተገኙት የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺን ዩናይትድ ስቴትስን ጨምሮ የዓለም ሀያል አገራት በአባይ ወንዝ ዙሪያ ያላቸውን ታሪካዊ ተጽዕኖ ተንትነዋል። ስመኝሽ የቆየ ዝርዝሩን ይዛለች። ባለፈው ሳምንት ዋሽንግተን ዲሲ በሚገኘው ጆርጅታውን ዩኒቨርሲቲ በተካሄደው ሃውዚስ ሃፕንድ ዲመስቲፋይንግ ዘ ናይል የተሰኘ በአባይ ዙሪያ የተጻፈ መጽሐፍ ምረቃ ላይ ተገኝተው ውይይት ያካሄዱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ ከሶስት ሳምንት በላይ ያስቆጠረው በሱዳን ሁለት ጀኔራሎች ና አጋሮቻቸው መካከል የሚካሄደው ግጭት በኢትዮጵያ የሕዳሴ ግድብ አሞላልና የስራ ሂደት ላይ ምንም ተጽዕኖ እንደማያሳድር ገልጸው በአባይ ወንዝ አጠቃቀም ዙሪያ በኢትዮጵያ ግብጽና ሱዳን መካከል የቀጠለው ድርድር ግን ሊስተጓጉል እንደሚችል አመልክተዋል። በሱዳን የተፈጠረው ሁኔታ የተጠበቀ አይደለም። ሱዳናውያን በቅርቡ ወደ ሰላማቸው እንደሚመለሱ ተስፋ እናደርጋለን። ነገር ግን እንደዚህ አይነት ሁኔታ ድርድሩ ላይ ተጽዕኖ ማሳደሩ አይቀርም። ስለዚህ ድርድሩን ያዘገየዋል። ግጭቱ ግን ይቀጥላል የሚል እምነት የለንም። ሱዳናውያን ወደ መደበኛ ኑሯቸው በቅርቡ እንደሚመለሱ እናምናለን። እንዲያም እንዲሆን እንጸልያለን። ያ ሲሆን ወደ ድርድሩ እንመለሳለን። ኢትዮጵያ የታላቁ ሕዳሴ ግድብ ሶስተኛ ዙር የውሃ ሙሌት በስኬት መጠናቀቁን ያስታወቀችው ባለፈው ዓመት መጨረሻ ነሐሴ ወር ላይ ሲሆን አጠቃላይ የግድቡ ግንባታ 91 ከመቶ መጠናቀቁን አምባሳደር ስለሺ አመልክተዋል። አምባሳደር ስለሺ በሶስቱ ሀገራት መካከል የሚደረገው ድርድር ግን አሁንም በአፍሪካ ህብረት በኩል መቀጠሉን አመልክተው እስካሁን ግን ይህ ነው የሚባል ውጤት ላይ አለመደረሱን ገልጸዋል። ኢትዮጵያ በሌላው ላይ ጉዳት ሳያስከትል የሚካሄድ ፍትሐዊ አጠቃቀም በሚል መርሆ መሰረት የህዳሴ ግድቡን ቀሪ ግንባታና አሞላል እያካሄደች መሆኑንም አስምረው ቀሪው ሶስቱ ሀገራት ወደፊት የአባይ ወንዝን እንዴት መጠቀም እንደሚችሉ የሚካሄድ ድርድር መሆኑንና ሱዳን ወደ መረጋጋት ስትመለስ እንደሚቀጥል አብራርተዋል። በድርድሩ የሚቀረን ነገር እንዴት ወደፊት መሄድ እንደሚቻል ነው። ታላቁ የህዳሴ ግድብም ሆነ በግድቡ ዙሪያ የሚደረጉ ድርድሮች ወደፊት ከሚካሄዱት የልማት ስራዎች ጋር መቀላቀል የለባቸውም። ሃው ዚስ ሃፐንድ ዲመስቲፋይንግ ደ ናይል ወይም የአባይ እውነታዎች የተሰኘው መጽሐፍ ጸሐፊ የጆርጅታውን ዩኒቨርሲቲ መምህርና ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት አካዳሚክ ምክትል ፕሬዚዳንት የሆኑት ዶክተር ደረጀ በፍቃዱ ተሰማ ናቸው። መጽሐፉ ከአንደኛው ክፍለ ዘመን አንስቶ የኑቢያ የግብፅና የኢትዮጵያ ነገስታት በአባይ ዙሪያ የነበራቸውን ግንኙነት፣ ሁለተኛውን የዓለም ጦርነት ጨምሮ የኢትዮጵያንና የአፍሪካን ታሪክ የቀየሩ ዓለም አቀፍ ክስተቶችን በአባይ ዙሪያ የተደረጉ ድርድሮችን ዓለም አቀፍ ስምምነቶችንና ሳይንሳዊ ሂደቶችን አካቶ ይዟል። ዶክተር ደረጀ አምስት መቶ ሀያ ስድስት ገጾችን በያዘው መጽሐፋቸው የኤሌክትሪክ አገልግሎት ሳያገኙ በኩራዝ ባደጉበት አምቦ ከተማ ካሳለፉት ሕይወት ተነስተው ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ እንዲገነባ ያደረጉ ታሪካዊ ክስተቶችን የቅርብና የሩቅ ሀገራትን ጫና ቀጠናዊና የውሃ ፖለቲካ ሚዛን ለውጦች እንዲሁም ውስጣዊ ግጭቶችን ዳሰዋል። መጽሐፋቸው ሲመረቅ ባደረጉት ንግግርም የህዳሴ ግድብ አሁንም በጨለማ ለሚኖሩ በሚሊየን የሚቆጠሩ ኢትዮጵያውያን ተስፋ መሆኑን አመልክተዋል። የኢትዮጵያ ህዳሴ ግድብ በስኬት መጠናቀቅ ለኢትዮጵያ ህዝብ እጅግ በጣም አስፈላጊ ነው። እንደውም ብዙዎች የህዳሴ ግድብ መጠናቀቅና ኤሌክትሪክ በሚሊዮን ለሚቆጠሩ የህብረተሰብ ክፍሎች እንዲዳረስ ማድረግ ሀገሪቱን ለማዘመን የሚወሰድ መሠረታዊ እርምጃ ነው ሲሉ ይከራከራሉ። የህዳሴ ግድቡን ሄጄ በጎበኙበት ወቅት ካሰብኩት በላይ የገዘፈ መሆኑ አስገርሞኛል። ዶክተር ደረጀ በመጽሐፋቸው መጨረሻ ያካተቱትን የግል ምልከታ ለመጻፍ የጥቁርና ነጭ አባይ መነሻ ከሆኑት ኢትዮጵያና ዩጋንዳ አንስተው እስከ መዳረሻው ሜዲትራኒያን ባህር ድረስ ተጉዘዋል። በጉዟቸው ባለፉበት ሀገራት የሚኖሩ ህዝቦች ከአባይ ጋር ያላቸውን ቁርኝትም መዝግበዋል። ሪካውንት ኦፍ ዋት አይ ሶ ኤንድ ኸርድ ፍሮም ሎካልስ ቱር ጋይድስ በሌሎች ባለሙያዎች ስለ አባይ ከተጻፉ ታሪኮች በተጨማሪ የመጽሐፉ የመጨረሻው ምዕራፍ በየሀገሩ ከሚኖሩ ህዝቦችና አስጎብኚዎች ያየሁትና የሰማሁትን አካቷል። እነዚህ የጎበኘኋቸው ሰባት ስፍራዎች የጥቁር አባይ ምንጭ የሆነውና ከጣና በስተደቡብ 164 ኪሎ ሜትር ርቀት ላይ ሰከላ ወረዳ የሚገኘው አቡነ ዘራ አብሩክ፣ የጣና ሐይቅ፣ የኢትዮጵያ ህዳሴ ግድብ፣ ዩጋንዳ ውስጥ የሚገኘው ጅንጃ የተሰኘው የነጭ አባይ መነሻ ስፍራ፣ አልሞግራንድ የተሰኘው ሁለቱ አባዮች ካርቱም ውስጥ የሚገናኙበት ስፍራ ካይሮ፣ አሌክሳንድሪያና አባይ በመጨረሻ ወደ ሜዲትራኒያን ባህር የሚገባበት ቦታ ናቸው። የአባይ እውነታዎች ከታሪካዊ ሁነቶች በተጨማሪ በአባይ ውሃ አጠቃቀም ዙሪያ የሚታየውን የፍትሐዊ አጠቃቀም እና በቅኝ ግዛት ወቅት እንግሊዝ ከነበራት ጣልቃ ገብነት አንስቶ እስካሁን የሚታዩ ዓለም አቀፍ ተጽዕኖችን አጉልቶ ያሳያል። በመጽሐፉ ምረቃ ላይ በተካሄደ የፓናል ውይይት ላይ የተካፈሉት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሺንም የአባይ ተፋሰስ ሀገራትና ሌሎች የዓለም ሀያላን ሀገሮች በአባይ ውሃ አጠቃቀምም ሆነ በሕዳሴ ግድብ ግንባታ ዙሪያ በታሪክ የነበራቸውን ሚና ያብራሩ ሲሆን በተለይ ዩናይትድ ስቴትስ በአባይ ዙሪያ ያላት ፖሊሲ ስልጣን ላይ ከሚወጣው መንግስት ጋር አብሮ የሚቀያየር መሆኑን አስምረውበታል። በግልጽ እንደሚታየው ከትራምፕ አስተዳደር በፊት የነበረውና ከትራምፕ አስተዳደር በኋላ ያለው የአሜሪካ ፖሊሲ ይለያያል። ከዚያ በፊት በአባይ ጉዳይ ላይ የነበረው ፍላጎት በጣም ዝቅተኛ ነበረ። እንደ አውሮፓውያኑ አቆጣጠር ከ1996 እስከ 1999 በኢትዮጵያ አምባሳደር በነበርኩበት ወቅት ክሊንተን ቢያንስ አባይ እንዴት የግጭት መንስኤ ሊሆን እንደሚችልና በአሜሪካ ፍላጎት ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት እንዲያደርጉ ተደጋጋሚ ግፊት አድርጌ ነበረ። ነገር ግን ምንም ፍላጎት አልነበረም። ምናልባት በወቅቱ አሜሪካ ከኢትዮጵያም ሆነ ከግብፅ ጋር ጥሩ ግንኙነት ስለነበራት መሃል መግባቱን ስላልፈለገች ሊሆን ይችላል። እስከ ትራምፕ ድረስ የነበሩት አስተዳደሮችም ተመሳሳይ አቋም ነበራቸው። ትራምፕ ወደ ስልጣን ሲመጡ ግን ከግብፁ ፕሬዚደንት አልሲሲ በቀጥታ በቀረበላቸው ጥያቄ መሰረት የአሜሪካ ግምጃ ቤት ጉዳዩን እንዲያሸማግል ሾሙ። ከቅርብ ጊዜ ድረስ የውሃ መስኖና ኢነርጂ ሚኒስትር የነበሩትና የህዳሴ ግድብ ድርድሮች ላይ ኢትዮጵያን ወክለው የ የሚደራደሩ ከፍተኛ የሀገሪቱን ባለሙያዎች በመምራት የሚሳተፉት አምባሳደር ስለሽም እንዲሁ ከውጭ የሚመጡ ተጽዕኖች ኢትዮጵያ በአባይ ወንዝ ላይ ያላትን የመጠቀም መብት የሚጋፋ መሆኑን ጠቁመዋል። በአብዛኛው በአፍሪካ ሳይድ ያሉ ሀገሮችን የመጫን ሀብታቸውን በአግባቡ አልምተው እንዳይጠቀሙ ያን አይነት ተደኮች እና ሀሳቦች ይቀርባሉ። አንፎርቹኔትሊ የዓለም ሕዝብ ማንኛውም ሰው ሰው ነው። በልማት ተጠቃሚ ሊሆን ይገባዋል። ተፈጥሮ የሰጠውን እግዜር የሰጠውን ጸጋ አልምቶ መጠቀም ይገባዋል። ነገር ግን አንተ የተሰጠህን ትተህ ለሌለኛው ሳልፈስጥ የሚል ትዕዛዝ ኬትም የለም። ነገር ግን ብዙዎቹ ተጽዕኖች የሚመጡት ከዛ አይነት አስተሳሰብ ነው። ኢትዮጵያ ደግሞ መልካም ጉርብትና ብትን ሀብትን፣ ይህን የተፈጥሮ የተሰጠነውን ጸጋ በጋራ እንጠቀም። ኢትዮጵያ የራሷን ድርሻ ትጠቀም፣ ሌሎችም ድርሻ ያገኙ፣ እነሱም አደገኛ ችግር ውስጥ መግባት የለባቸውም ብላ የምታስብ አገር ናት። የሌላ አስተሳሰብ ግን እናንተ እጃቸውን አጣጥፋችሁ በድህነት ኑሩ፣ ውሃውን አሳልፋችሁ ለሌላ ስጡ ነው። ምንም እንኳ ህዳሴ ግድብ ውሃውን ኮንሲዩም አድርጎ ወይም ደግሞ ውሃውን የሚጠጣ ነገር የለም በሪዘርቫር አስቀምጦ ተቀምጦ በዓመቱ ሙሉ አሰራጭቶ የሚያሳልፍ ነው። በዛ መልክ ለሚሰራ ፕሮጀክት የዚህ አይነት ጭቅጭቅ መኖር አልነበረበትም ሲጀመር። ነገር ግን የዓለም ጂኦ ፖለቲክስ የመሳሰሉት ነገሮችን ይዘው በሚንቀሳቀሱበት ጊዜ እንዲህ አይነት ተጽዕኖ ያሳድራሉ። በጎ ያልሆኑ ተጽዕኖቹ ይበዛሉ ከበጎዎቹ ይልቅ። በአሁኑ ወቅት ከ65 ሚሊዮን በላይ የሚሆነው ሕዝቧ ኤሌክትሪክ እንደማያገኝ የምትገልጸው ኢትዮጵያ 85 ከመቶ የሚሆነው የአባይ ውሃ ከኢትዮጵያ የሚመነጭ ሆኖ ሳለ ውሃውን እንዳትጠቀም መደረጓ ፍትሐዊ አለመሆኑን በተደጋጋሚ ትገልጻለች። 90 ከመቶ የሚሆነው የውሃ አቅርቦቷን ከአባይ የምታገኘው ግብጽ በበኩሏ የውሃ መጠኑ ከቀነሰ አደጋ ላይ ወድቃለሁ በሚል ኢትዮጵያ ያለ አሳሪ ስምምነት ግድቡን መሙላት መቀጠሏን ትቃወማል። ች ሁሉም የአባይ ተፋሰስ ሀገራት ውሃውን ፍትሐዊ በሆነ መልኩ መጠቀም ይችላሉ የሚሉት አምባሳደር ስለሺ ታዲያ ዶክተር ደረጀ በመጽሐፋቸው እነዚህን ሁሉ ውስብስብና የተሳሰሩ የአባይን እውነታዎች በዝርዝር ማካተታቸው የአባይን ትክክለኛ ገጽታ ለማሳየት ይጠቅማል ሲሉ አስተያየታቸውን ሰጥተዋል። መጽሐፉ በጥሩ ሁኔታ ብዙ ነገሮችን ዘግቦ ይዟል። ሂስቶሪካል የሆኑ ነገሮች ማለት ታሪካዊ ከናይል ዙሪያ የነበሩ ነገሮችን መጽሐፍ ውስጥ እንዲካተቱ ተደርገዋል። ውሃው ራሱ ሃይድሮሎጂ ምን ይመስላል፣ የተለያየ አገር ውስጥ ስለ ውሃው ኮንትሪቢሽን ስለመሳሰሉት። ህዳሴ ግድብን ልንገነባ ስንነሳ ደግሞ ታሪካዊ አመጣጡ ምን ይመስላል፣ የተለያዩ መንግስታት ባለፉ መንግስታትም አሁንም እይታዎች ምን ይመስሉ ነበር የሚለውን አካቶበታል። እንዲሁም በውስጡ ደግሞ ህዳሴ ግድብ ሲገነባ የፕሮጀክት ማኔጅመንቱ ሳይንሱ፣ የመሳሰሉትን ነገሮች በውስጡ በጥሩ ሁኔታ ጠርዞ የያዘ ጥሩ ሪፈረንስ ማቴሪያል የሚሆን ነው። በተለይ የዓለም አቀፍ የውሃ ህጎች ምን ይመስላሉ የሚሉትንም እንደዚሁ አስቀምጠዋል። በናይል ውስጥ በነበሩ ክርክሮችና ድርድሮች እንዲሁም ስምምነቶች ምን ምንምኖች እስካሁን ደረጃ አሉ በአግሪመንት ደረጃ እነሱን አካቶ የቀረበ ጥሩ ሪፈረንስ ቡክ ነው ማለት ነው። በመጽሐፉ ምረቃ ላይ የተገኙ ሌሎች ምሁራንና ተመራማሪዎችም ዘላቂ ልማት ፍትሐዊ አጠቃቀምና የአባይ ወንዝ ልማትን የሚመለከቱ ፖሊሲዎች ዙሪያ ማብራሪያ ሰጥተዋል። የአባይ ወንዝ ተፋሰስ ሀገራትን ያማከለ የውሃ አጠቃቀም ማዕቀፍ ዙሪያ የሚደረግ ጥናትና በመጪዎቹ ዓመታት የአየር ንብረት ለውጥ የህዝብ ብዛትና የፖለቲካው ሁኔታ በአባይ ውሃና አጠቃቀም ላይ የሚያሳድሩት ተጽዕኖም ውይይት ተደርጎባቸዋል። በእንግሊዝኛ ተጽፎ ለህትመት የበቃው መጽሐፍ ወደ አማርኛና ወደ አረብኛ እየተተረጎመ መሆኑንና በቅርቡ ለህዝብ እንደሚደርሱ ዶክተር ደረጀ ገልጸውልናል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ዋሽንግተን ዲሲ። ስመኝሼ የቆየን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት የቅዳሜ ግንቦት አምስት ምሽት ፕሮግራማችንን ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ በኢትዮ ሳት እንዲሁም ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ልታደምጡ ትችላላችሁ። ቀጣዩ ዝግጅት ወደ መቀለ ይወስደናል። የእናቶችን ቀን ምክንያት በማድረግ በመቀለ ከተማ የእናቶችን ብርታት የሚያሳይ የስዕል ትዕይንት ለጎብኚዎች ቀርቧል። ይህ ትዕይንት እናቶች ለእናቶች ተብሎ በሚታወቅ ማህበር ከወጣት ሰዓሊያን ጋር በመተባበር የቀረበ ነው። ሙልጌታ አጽበሐ በጉዳዩ ዙሪያ ተከታዩን ዘገባ አድርሶናል። በመቀለ ከተማ የተዘጋጀው ይህ የስዕል ትዕይንት ያስተባበረችና የራሷም አንድ ስዕል ይዛ የቀረበች ምን ያሐዱሽ የእናቶች ፈተናም ጥንካሬና ፍቅር ለማሳየት የተዘጋጀ መድረክ ነው ብላለች። እናት ኤግዚቢሽን የሚል ስያሜ የተሰጠው ይህ ትዕይንት ወጣት ሰዓሊያን ስራዎቻቸው ያቀረቡበት መሆኑ ተናግራለች። በምታየው ላይ የእናቶች ስዕል ይዘን ነው የቀረብ ነው እና ሁሉም ሰዓሊ በየፐርስፔክቲቭ ይዞት የቀረበ ስዕል አለ እና ይህንን የሚገልጽልን የእናት ፍቅር አለ። የተበደለችውን እናት፣ ምንም የሌላት እናት፣ የምትሰጥ እናት፣ ብዙ ነገር ይዘን በየራሳችን እይታ ይዘን መጥተናል። ስዕል ከ23 በላይ ስዕል አለን እና ከ20 ሰዓሊ በላይ የተሳተፈበት ኤግዚቢሽን ነው። እናቶች ለእናቶች የሚባል ድርጅት አለ እና እሱ ያዘጋጀው የስዕል ትዕይንት ነው። የእናቶች ቀን እያከበርን መጥተናል። በእናቶች ስም አደባባይ ተሰጥቷቸዋል። ስዕል እንደምናውቀው ልክ ስታየው ከውጭም የመጣዩን ኤቭሪዋን አንደርስታንድ ሊያደርገው የሚችለውን ነገር ነው። ልክ ስታየው ገላጭ ነው። አንዱ ከአክቲቪቲዎቹ የመረጥ ነው ስዕል ና ሁሉም ሰው መጥቶ እንዲጎበኝ እና ያለውን ነገር ደግሞ ተረቶ ለቀጣ የሚያስተካክለውን ነገር ማለት እይታችን እናት ላይ ያለንን እይታ ሴት ላይ ያለንን እይታ እንድናስተካክል ስለሚረዳን ማለት ነው። በስዕል ትዕይንቱ እናቶች ለልጆቻቸው የሚከፍሉት መስዋዕትና የሚያሳዩት ፍቅር የሚያሳይ ነው ያለችው ምንያም በተለይ በጦርነቱ ለነበረ ማህበረሰብ ተስፋ ለማሳየት የተዘጋጀ ነው ብላለች። አሁን እዚህ ያሉትን ስዕሎች አሁን አንድ እናት ሁለት ልጆች እንዲ አቅፋ ሁለቱ ጡቶቿ ደግሞ እያጠባች ትታያለች። እና እሱ የሚያሳየው አሁን ለልጆቿ እኩል እንደምታይ እና ደግሞ ፊቷ ላይ በጣም ፈገግታ ይታይባታል። እሱ የሚገልጸው አሁን ተቀባዩ ነው ደስተኛ መሆን ያለበት፣ እሷ ግን ልክ ስትሰጥ ደስታዋ ይበዛል። ለዛ ነው ኤክስፕሌን ያደረገው አሁን እዚህ የሰራ ነው። አንዳንዶቹ የነበረን የሁለት ዓመቱን የሚገልጽ ስዕል አለን። አብዛኛው ግን ብሩህ ተስፋ የሚያሳይ ማለት ከአሁን በኋላ ሰላም ነው እንጂ ጦርነት ላይ መዘፈቅ እንደሌለብን የሚያሳይ ስዕሎች ናቸው፣ እዚህ ይዘን የመጣ ነው እና ከአሁን በኋላ ደግሞ እንደ አንድ ምዕራፍ ብለን ሁሉም ነገር በሰላም እንድንጀምረው ብለን ከነበረን ሐዘን ከነበረን ጭንቅ እንድንወጣው ብለን ያዘጋጀ ነው ነው ና ሰዎች መጥተው ሲያዩ ኦኬ ለካ እንዲ ነው ተስፋ አለን ምናምን ኤግዚቢሽን እንኳን መከፈቱ አሁን መጥተው ኤግዚቢሽን ተከፈተ ማለት እንደ ተርኒንግ ፖይንት ነው የሚሆነው። ሀፍተገነት አለማየሁ የተባለ ሁለት ስዕሎች በትዕይንቱ ይዞ የቀረበ ወጣት በበኩሉም አንደኛው ስዕል አንድ ናት አለች ያው እንደ ንግስት የምናያት አለች እና ያንን ንግስት ያሸከምናት ኃላፊነቱን የቤት ኃላፊነት ነው እንጂ ንግስናው እንዳልሆነና ያንን ንግስትና የራሷ ጫና በሷ ብቻ ጫና እንዳለና ያንን ጫና የሁላችን እንደሆነ እንዲታወቅልኝ ነው ፈልገው እና የእሷ ብሎ ነገር እንደሌለ ያ ሁላ ጫና ዶርሳባትም ስቲል ግን እናትነታ እንደማይለቅና አሁንም እንደ ንግስት እንደሆነች የትልቅነት ቦታ እንዳላት። አንደኛው ደግሞ እናቶችን ደስታ ለመግለጽ ነው ያው የእናቶችን ደስታ እና ፍቸር ብርሃናቸው ያው ጥሩ ነገር ናቸው ለማየት ነው እና የሚያደርጉትን ሁሉ ሳክሪፋይ የሚከፍትም ለልጆቻቸው እና በደስታ እንደሚከፍት ነው ለማሳየት በሰሜን ኢትዮጵያ ጦርነት ምክንያት በህዝቡ የደረሰ ጉዳት ዋናው ተጠቂ እናቶች በመሆናቸው በቀረቡት ስዕሎች እናቶች ያሳለፉት ስቃይና ቀጣይ ተስፋቸው ለማሳየት ጥረት ተደርጓል ብሏል ሀፍተ ገነት። በተለይ ደግሞ በዚህ ሁለት ዓመት የነበረው እናቶች ጋር የነበረው ጭንቀትም ሁሉም ነገር የነበረው ጫና ጥንካሬያቸውን ማሳየት ነው ሞክሮናል። ያው ስቲል እስታሁን ደግሞ ያለውን አርት ቴራፒ ያስፈልጋል ብዙም እየተጎዱም አሉ እነሱን ተስፋ የሚሆናቸው እና ወደፊትም ፊቸሪቲ የተሻለ እንዲሆንላቸው ያው ይገልጻል ያል ናቸው አሉ እና በዚህ ሁለት ዓመት የተፈጸሙን ችግሮችም የሚያጠቃልልም እዚህ ስዕል ላይ ያለና የብዙዎችን ምሳሌዎች ስለሆነ በተለያየ አይነት ለእናቶች የሚገልጽም አለሰ የስዕል ትዕይንቱ በመቀለ ከተማ ከግንቦት አንድ እስከ አምስት ሁለት ሺ አስራ አምስት ዓመተ ምሕረት ለተመልካች ክፍት ተደርጓል። ስዕሎቹን እየጎበኘች ያገኘኋት እጸገነት ገብረ እየተባለች የከተማዋ ነዋሪም ጠብቄ የመጣሁት ነገር ነበረ። እዚህ መጥቻ ያገኘሁት ደግሞ ሊትራሊ የተለየ ነገር ነው እና የትግራይ እናቶች በጣም ብዙ መከራና ስቃይ አሳልፈዋል። ግን ይህኛው ኤግዚቢሽን ስታይ በተስፋ በጣም ደስ በሚል ነገር ነው የተተካውና፣ እንደዚህ አይነት ኤግዚቢሽኖች ራሱ ቢስፋፉ በጣም ደስ ይላል። ያለፈው ነገር የሚያስረሳ በጥሩ ነገር የሚያስታውስ ነገር ስለሆነ ላይክ በጣም ደስ ይላል። በብዙ መንገድ እናቶችን ይገለጻሉ። በሙዚቃም ሊሆን ይችላል፣ በፊልም በብዙ ነገር፣ ግን አርት ላይ ሲሆን የራሱ ውበት አለው። ተፈጥሯዊ ውበትና የሆነ አይተኸው ራሱ ፊልም እታደረገው ነገር አለ የሚገባክ ያንን ሰው ሳይነግርክ የሆነ አንደርስታንድ የምታደርገው ነገር አለና ሊትራሊ ፊሊንጎ አለ የእናትህ ምን አይነት ፕሬሽስ እንደሆነች ምን አይነት ዩኒክ ክብር እንደሚገባት እዚህ ኤግዚቢሽን ላይ ያየዋቸው ሁሉም ደስ ይላሉ። ግን ስፔሲፊካሊ የሆነች እናት ሁለት ልጆቿን አቅፋ ባለማዳላት ለሁለት ልጆቿ እኩል ትሪት ስታረጋቸው የሚገልጽና ሁለት ጎረቤት ተማማቾች ከልባቸው ሲስቁ ያለውን ስዕል በጣም ወድጀዋለ። የኪነ ጥበብ ስራዎች በማጠናከር በጦርነቱ ለነበረ ማህበረሰብ ስነ ልቦናዊ ድጋፍ እንዲያገኝ ማድረግ ይገባል ነው ያሉት አስተያየት ሰጪዎቹም። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ሙልጌታ ጽሁሃን ለዘገባው እናመሰግናለን። በመቀጠል የሚቀርበው ደግሞ በእንግዱ ወልዴ ተዘጋጅቶ የሚቀርበው ሳምንታዊው የሙዚቃ ቃና ነው። መልካም ቆይታ። ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት የሚቀርብላችሁና ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሄሩት በቀለ በሰማንያ ዓመቷ ትናንት አርፋለች። ከስልሳ ስድስት ዓመታት በፊት ወደ ሙዚቃው ዓለም የመጣችው ሄሩት በቀለ ከመጀመሪያዎቹ ዘመናዊ የሴት አንቀንቃኞች መካከል ትመደባለች። ለምሽቱ የሙዚቃ ቃና መክፈቻ እንዲሆን የመረጥኩላችሁ ህይወት እንደተሸክላ የተሰኘውን ዜማ ነው። አይቀር መንፈራገጥ የአሁድ እስኪሞላ ወርቃ እስክትሰበር ህይወት እንደ ሸክላ ጣራና ግድግዳ በወርቅ ቢሠራ ገንዘብ ተቆልሎ ቢመስል ተራራ በከፋ ጨለማ በዚያ በሙት መንገድ ተከትሎ አይሄድም ሀብት የሥጋ ዘመድ በቃል እድሜ anto sou negal

የሰባት ልጆች እናት የሆነችው ሩት በቀለ አስር የልጅ ልጆችንና ሰባት የልጅ ልጅ ልጆችን አይታለች። በአንድ ወቅት ከባልደረቦቿ ጋር ሰብሰብ ብላ ከተናገረችው ቀልድ የሚከተለው ተጠቃሽ ነው። ዛሬ የማወራላችሁ ዶክ ስለ አንድ ባቡርና ስለ አንድ ኤንትሬ መኪና ነው። እና አንድ ኤንትሬ መኪና ወደ መሻለኪያ ይሄዳል፣ ማለት ባቡር ጣቢያ አካባቢ ማለት ነው በኋላ Bak kat anı şoförü en treu siyah ile kababurum etmez. Onun zindali dibitinde yit Yit! Onun Yani en ሂሩት ዘፋኝ ብቻ ሳትሆን ቀልድ አዋቂም እንደነበረች የሚያመላክት ነው። አብዛኛው የሙዚቃ ሕይወቷን በፖሊስ ሰራዊት ሙዚቃ ቡድን ውስጥ ያሳለፈችው ሂሩት በቀለ በስተኋላ ሕይወት ዘመኗ መንፈሳዊ ዜማዎችን በማዜም ላይ አተኩሯ ነበር። ወደ በኋላ አንድ የሂሩት ዜማን ደግመን እንሰማለን። ነፍሷን በገነት ያነግሉን። በመከታተል ላይ ያላችሁት የሙዚቃ ቃናን ነው። የማስተናገዳችሁ እንግዳወልድ ነኝ። በመቀጠል ኦርሊየንስ በተሰኘው የሙዚቃ ቡድን በሌሪ ሆፐን መሪነት የተዘማውን ስቲል ደ ዋን ልጋብዛችሁ ለብዙዎቻችሁ አዲስ ያልሆነ ቆየት ያለ የፍቅር ዜማ ነው። ጊዜ ቢቆጠርና አልፎ አልፎም ችግር እንኳ ቢኖርም አሁንም ምርጫ እንቺነ ይችላሉ። ሌሪ ሆፕን እና ዘ ኦርሌንስ በዚህ ስቲል ደዋን በተሰኘው ዜማቸው የሙዚቃ ቀና ይቀጥላል። አቤት ትናንትና ዛሬ ቢሆን ኖሮ ይለናል አለማየሸትኝ ከሚወዳት ጋር ትዝታው ሲያቃጥል ናፍቆቱን በትራ የነበረው ሁሉ ነበረ ነበር ስንዋደድ በጣም ስናስቀና ላየን ሰው በመንገድ። አሁን ሁሉም ቀርዶ ፍቅር ተረሳና፣ ዛሬ ተረት ሆነ ትላንታለበና አሁን ሁሉም ቀርዶ ተገናይተ አሁን ዘለችኝ ጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላልፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው የማስተናግዳችሁ እንግዲወሌ ነኝ። አድማጮች የሙዚቃ ምርጫ ካላችሁ፣ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር ሲደመር 1 202 251 3505 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልኝ ደርሰናል። Hey y'all. Listen. Last night I was out from the catch in the van. ሂት ደሮ ጃክ ሬ ቻርለስ ተወዳጅ ዜማዎች አንዱ ነው። ሳተርዴ ላይ የተሰኘው የእንግሊዝ የምሽት ቴሌቪዥን ፕሮግራም በመድረክ ላይ ያዜመውን የሚጋብዛቸው i was so excited i just left and i started whistling to myself oh man i'm thinking when i get home my woman gonna be so glad to see me i know she gonna open the door and she gonna open her arms and i know she gonna open I was wrong as hell. I tell you right now. She was waiting on me all right, right in the middle of the limb room floor. I couldn't believe what was happening. The woman went crazy. She stopped yelling and screaming at me, talking about it. Yeah. I didn't quite understand it at first, you know what I mean? so mean you're the meanest old woman that I've ever seen I guess if you said so I'm gonna have to take my baby ለዛሬ የመጨረሻ ሙዚቃችን የሚሆነው በመግቢያችን ላይ ያደመጥናትና በትናንትናው ዕለት በሞት በተለየችው ሂሩት በቀለ ዜማ ነው፣ ኢትዮጵያ ሀገሬ። እኔም በዚሁ ሙዚቃ ነው የሚሰናበታችሁ። አብራችሁን ስለቆያችሁ አመሰግናለሁ። እንግዲህ ወልነኝ የሳምንት ሰው ይበለን። ሰላም

i አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ በሬዲዮ መጽሔት እስከምንገናኝ ፕሮግራሙን ከመራችልን ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጅት ታዬ ነኝ። በሰላም እደሩ።